በተለያዩ የዓለም አካባቢዎች እየታየና እያነጋገረ ያለውን የአካባቢ አየር ሙቀት መጠን በከፍተኛ ደረጃ መጨመር ተከትሎ የሚደርስ ብርቱ የጤና ሁከት የሚመለከት ቅንብር ነው። ሐኪሙን ይጠይቁ ለምሽቱ ያሰናዳው የተለየ ትኩረት ስቦ የሰነበተውና እስከ ህልፈት የሚያደርስ ጉዳት እያስከተለ ያለው ይህ እጅግ በገነነ የአካባቢ አየር ሙቀት ሳቢያ የሚመጣ በእንግሊዝኛው አጠራሩ ሂት ስትሮክ የተባለ የጤና ሁከት በሁለት እንደሚከፈል ያስረዳሉ። ለሙያዊ ማብራሪያ የጋበዝናቸው ናቸው እንግዳችን ዶክተር ንጋ አሊ ጎጂ። ዶክተር ንጋ ከዋሽንግተን ዲሲ ወጣ ብላ በምትገኘው የሜሪላንድ ክፍለ ግዛቷ የራክቪል ከተማ የሼዲ ግሮቭ የአድቬንቲስት የጤና እንክብካቤ ክሊኒክ የተላላፊ በሽታዎች እና የጽኑ ህሙማን ልዩ ሐኪም ናቸው። ወደ ምልልሳችን ልውሰዳችሁ። ዶክተር ነጋ አሊ ጎጂ በቅድሚያ ለጊዜው አመሰግናለሁ። እኔም አመሰግናለሁ። እዚህ ዩናይት ስቴትስ ውስጥ በተለያዩ ግዛቶች በስፋት እየታየ ያለ ለበርካቶችም ህልፈት ምክንያት የሆነ ጎረቤት ሜክሲኮ ውስጥ አንድ መቶ ሀያ አምስት ሰዎች ህይወታቸውን ያጡበት ከዚህም በላይ ባለፈው ሳምንት በአምስት ቀናት ዕድሜ ውስጥ በሳዑዲ አረቢያ ለሀጂ መንፈሳዊ ጉዞ ወደ መካ ያቀኑ ከ1300 በላይ ሰዎች ሕይወታቸውን ያጡበት ከፍተኛ የአካባቢ ሙቀትና እያስከተለ ያለውን ጣጣ ይመለከታል። ዶክተር ነጋ ለመሆኑ ይህ በአካባቢ የሚከሰት እጅግ ከፍተኛ የአየር ሙቀትን ተከትሎ የሚመጣ ንዳድ መሰል ከፍተኛ የሰውነት ሙቀት የሚያመጣው በሽታ በራሱ ምንድን ነው? ይሄ ሂትስትሮክ የሚባለው የሰውነታችን ሙቀት ከሚገባው በላይ ሲጨምር የሚታይ ሁኔታ ነው። አንድ ሰው ሂት ስትሮክ አለው የምንለው አንደኛ፣ የሰውነታችን ሙቀት ከአርባ ነጥብ አምስት ወይም ከመቶ አምስት ዲግሪ ፋራናይት በላይ ሲሆን፣ ሁለተኛ፣ ቴምፔርቸሩ ከአርባ ነጥብ አምስት ወይም ከመቶ አምስት ዲግሪ ፋራናይት በላይ ሲሆን በአእምሮ ላይ የሚታዩ ምልክቶች ሲኖሩት እና ሶስተኛ ደግሞ ከሱ ውጭ የሆነ በጣም ከፍተኛ የሆነ የሙቀት መጠን ሲኖርና ያንን መቆጣጠር ሲያቅተው ነው ሂት ስትሮክ ነው። ይህ ቀደም ብለው በእንግሊዝኛው አጠራር ሂት ዌቭ ያሉት ጤናማ ያልሆነ እጅግ ከፍተኛ የአካባቢ ሙቀት መጨመር የሚያስከትላቸው እነህ የጤና ሁከቶች ወይንም የንዳድ አይነቶችን ብላቸው ምን አይነት ናቸው? የተለያየ ገጽታ ካላቸው ሂት ስትሮክ ሲባል ሁለት አይነት ሂት ስትሮክ አለ። የመጀመሪያው በወጣት ሰዎች፣ በአትሌቶች፣ በስፖርተኞች ወይንም በሞቃት ጊዜ የአካባቢው ቴምፕሬቸር ከፍተኛ ሲሆን ውጭ ወጥተው ከባድ የጉልበት ስራ የሚሰሩ ሰዎች ላይ የሚታይ ነው። ይሄኛውን በሕክምና ቋንቋ ኤግዘርሽናል ሄት ስትሮክ እንለዋለን። ሁለተኛው እና ዋናው እድሜያቸው በጣም የገፋ ወይም በጣም ሕፃን የሆኑ የልብ ድካም ያላቸው፣ የስኳር በሽታ ያላቸው፣ ከመጠን በላይ ክብደት ያላቸው ማላብ የማይችሉ ሰዎች የአእምሮ የሳይኪያትሪክ በሽታ ያላቸው ሰዎች ወይንም በሱስ የተያዙ ሰዎች በአልኮል፣ በኮኬይን፣ በሌሎች ወይንም ለሕክምና ተብሎ የሚሰጥ መድኃኒት በሚወስዱ ሰዎች የሚታይ ግን ከፊዚካል አክቲቪቲ ከስፖርት ጋር ያልተያዘ ቤታቸው ቁጭ ብለው የአካባቢ ቴምፕሬቸር ብቻ ስለጨመረ እና እነሱ ያን ቴምፕሬቸር መቆጣጠር ካይችሉ ቀርቶ የሚመጣ ለን ኤግዘርሽናል ወይንም ክላሲክ ሂት ስትሮክ የምንላቸዋል። ዶክተር ነጋ እስኪ ቀጥለን ደግሞ በሰውነት ውስጥ የሚፈጠሩ ሁኔታዎችን መልከት ወደምናደርግበት እንለፍ። አንድ ሰው ለዚህ ከፍተኛ ሙቀት ወይም ንዳድ ላስከትለው የጤና ሁኔታ ሲጋለጥ በተጨባጭ በሰውነት ውስጥ የሚፈጠረው እሱ ሁኔታ ምንድን ነው? ሂት ስትሮክ ማለት ው የሰውነታችን የሙቀት መጠን ከሚገባው በላይ ሲጨምር ምንድን ነው የሚከሰቱ በሰውነታችን ላይ በተፈጥሯችን ቅዝቃዜን በጣም የመቋቋም ችሎታል ሰውነታችን፣ እያንዳንዱ ሴሎቻችን፣ ኦርጋኖቻችን፣ ቲሹዎቻችን ቅዝቃዜን መቋቋም ችሎት አለ። አንዳንዴ እስከ ሀያ ስምንት ዲግሪ ሴልሽስ ወርዶ ሙሉ በሙሉ ሪከቨር እናደርጋለን። ሙቀትን ግን የመቆጣጠር ችሎታችን በጣም ዝቅተኛ ነው። አሁን በሀያ አራት ሰዓት ጊዜ ውስጥ የአንድ ሰው ኖርማል ቴምፕሬቸር ይለያያል። ወደ ለወታ ችሎታል ግን የሚለያየው ከሰላሳ ስድስት ዲግሪ ሴልሽስ እስከ ሰላሳ ሰባት ነጥብ አምስት ክስቴንሸት ባለ ጊዜ ውስጥ ነው። ሰውነታችን ተቆጣቱ በዚህ ውስጥ ነው መኖር ያለው። ከዚህ በላይ ከሆነ ግን የሰውነታችን ሙቀት ጨምሯል ማለት ነው። የሰውነታችን ሙቀት የሚጨምረው በተለያዩ መንገዶች ሊሆን ይችላል። ግን ዛሬ የምንነጋገረው በአካባቢያችን ያሉ ከፍተኛ የሙቀት መጠን በሚያመጣው ሁኔታ ነው። ይህ ሲሆን ምንድን ነው የሚከሰተው በሰውነታችን ላይ ብለ ለጠየቀኝ፣ መጀመሪያ የሰውነታችን ሜታቦሊዝም ይጨምራል። የሰውነታችን ሜታቦሊዝም ስንል ሰውነታችን ሴሎቻችን፣ ኦርጋኖቻችን፣ ቲሹዎቻችን በደንብ ለመስራት እኛ ለመንቀሳቀስ ላይስን ሀፍቴ ለማድረግ ኦክሲጅንና ጉልኮስ ያስፈልገናል። እያንዳንዱ ሴልና ቲሹ ይህን ይጠቀማል። ኦክሲጅንና ጉልኮስን ስንጠቀም የሚፈጠረው ኢነርጂ የተወሰነው ወደ ሙቀት ይሆናል፣ የተወሰነው ለተለያዩ ነገሮች ይሆናሉ። እኛን ሳስቴ ለማድረግ ማለት ነው። በፊት ስትሮክ ጊዜ ሜታቦሊዝማችን ይጨምራል። ሜታቦሊዝማችን ሲጨምር ምንድንነው የሚፈጠረው? የምንጠቀመው የኦክሲጂን አማውንት በጣም ይጨምራል። ትንፋሻችን በጣም ይጨምራል። በፍጥነት መተንፈስ እንጀምራለን። ለልብምታችን በጣም ይጨምራል። ስለዚህ በጣም የጨመረ አተነፋፈስና የልብ ምታት መጀመሪያ የሚታዩት ናቸው። ከዛ ቀጥሎ ሙቀቱ ራሱ ሰውነታችን ላይ የተለያዩ ኬሚካሎች እንዲፈጠሩ ያደርጋልና ና እነዛ ኬሚካሎች ኢንፌክሽን ሳይኖር ኢንፌክሽን የሚመስል ነገር ኢንፍላሜሽን ጋር የምንጠራው ነገር ሰውነታችን ላይ እንዲፈጠር ያደርጋሉ። የደም ግፊታችን ተንከሾ በጨመረ ቁጥር ብዙ ውሃ ይተናል። ከሰውነታችን ከሶልት ይልቅ ውሃ የሚተን ይበልጣል። ስለዚህ ሰውነታችን ያለው የውሃ መጠን በጣም ስለሚቀንስ የደም ግፊታችን ወደ ታች ይወርዳል። ሙቀታችን በሚጨምርበት ሰዓት ሰውነታችን ያንን ሙቀት ለማስወገድ የተለያዩ ዘዴዎችን ነው የሚጠቀመው። ላብ በማላብ በትነት መልክ እንዲወጣ ኢቫፖሬሽን የምንለው ወይንም በሬዲዬሽን ማለት ሰውነታችን ኤሌክትሮማግኔቲክ የሆነ ሂት ዌቦችን ከሰውነታችን እንዲወጡ ያደርጋል። ወይም የሆነ ፓል ምናምን ነገር ከተጠቀም በኮንዴክሽን መልክ ከሰውነታችን ሂት እንዲወጣ ለማድረግ ይሞክራል። ቀዝቀዝ ያለ ቦታ ካገኘን ያንን በመያዝ ሰውነታችን ጋር በማንተላለፍ ሂት ለመቀነስ ይሞክራለን። ግን ያንን ለማድረግ የደም ፍሰቱ ወደ ቆዳችን፣ ወደ ማስላችን በጣም መጨመር አለበት። እንደዛ በሚሆንበት ሰዓት ውስጥ ያለው ሰውነታችን በተለይ ይሄ ሆዳችን ውስጥ በአንጀታችን፣ በጉበታችን፣ በኩላሊታችን እና በፓንክሪያሳችን ያለው የብለድ ፍሎ በጣም ይቀንሳል። እንደዛ በሚሆንበት ሰዓት የደም ፍሰቱ ከእነዛ ኦርጋኖች ወደ ቆዳችን እና ወደ መስል ዳይቨርስቲድ ስለሚደረግ እነዛ ኦርጋኖች ማግኘት የሚገባቸውን ኦክሲጅን እና ጉልኮስ ሳያገኙ ይቀራሉ እና እነዛ ስቴሎቻችን መሞት ይጀምራሉ። ለዛ ነው የልብ ድካም የሚኖረው። ቴምፕሬቸሩ በጣም በጨመረ ቁጥር የልብ መስሎቻችን በደንብ ኮንትራክት እና ሪላክስ ማድረግ አይችሉም። ጉበት ሴሎቻችን ይሞታሉ። የኩላሊት ሴሎቻችን ይሞቱና የኩላሊት ድካም ያመጣሉ፣ ሬናል ፌይለር የምንለው። ኢንተስቲናችን ያሉት ሴሎች ደግሞ መሞት ሲጀምሩ ኢንተስቲናችን ሊክ ይሆንና ይህ ነገር እየቆየ እየከፋ በሄደ ቁጥር ባክቴሪያ ከኢንቴስተናችን ወጥቶ ወደ ሌላ ሰውነታችን እንዲሰራጭ ሊያደርግ ይችላል። ቀደም ብለው የገለጧቸው የጤና ሁከት ምልክቶች፣ ሰውነት ሙቀት ከሚገባው በላይ መጨመር ራሱን ጨምሮ ሌሎቹም ራስን መሳትም ቢሆን ቅድም የጠቃቀሷቸው ምልክቶች የሌላ በሽታ ምልክትም ሊሆኑ ከመቻላቸው አንጻር በምንድን ነው የሚታወቀው? በእርግጥ ይህ ሰው አሁን ያለበት ሁኔታ ከዚህ ጤነኛ ያልሆነ እጅግ ከፍተኛ ከሆነ ሙቀት የመነጨ መሆኑን በምንድን ነው መለየት የሚቻለው? እንግዲህ የበሽታ ብዙ ሌሎች በሽታዎችን ሊመስል ይችላል እና የሆነ ሲልቨር ቡሌት የሚባል ነገር የለም። ይህን ክሊኒካል ነው ዳያግኖስ የምናደርገው በሶስት ነገሮች ነው ዳያግኖስ የምናደርገው የመጀመሪያው ቴምፕሬቸሩ ከአርባ ነጥብ አምስት ዲግሪ ሴልሺየስ በላይ ከሆነ፣ ሁለተኛ ቅድም ያልናቸው የአእምሮ መታወኮች ምልክቶች ካታዩ፣ ሶስተኛ የአካባቢው ቴምፕሬቸር በጣም ከፋት ከሆነ፣ ወይም አንድ ስፖርተኛ አትሌት ሂሚዲቲና ቴምፕሬቸሩ ከፍተኛ ደረጃ በደረሰበት ሰዓት ኤክሰርሳይዝ አድርጎ ኮላፕስ አድርጎ ቢመጣ ቀላል ነው። ሂት ስትሮክ እንላለን። ግን አንድ ሰው ሂት ስትሮክ ብለን በሂት ስትሮኩ ብቻ አይደለም፣ ሌሎችም የተለያዩ አይነት የላብራቶሪ ቴስቶች እናደርጋለን። ሌሎች ፖስብል ኮዞችንም ኢንክሉድ እናደርጋለን። ግን ሂት ስትሮክ ከሆነ ብዙውን ጊዜ በብዙዎቹ በሽተኞች ሂት ስትሮክ በፍጥነት ሰውነቱን ማቀዝቀዝ ከጀመርን ሰውየው ይሻላል። የምናያቸው የአእምሮ መታወቂዎች ምልክቶች በሙሉ ይታይ ይጋል። ግን ሁልጊዜ ሌሎች በሽታዎችንም በጭንቅላታችን ይዘን እነዛን ከበር ለማድረግ መደረግ የሚገባውን ነገር እያደረግን ነው የምንሄደው። ዶክተር ነጋ አሊጎጂ የተላላፊ በሽታዎችና በእንግሊዝኛው ክሪቲካል ኬር በመባል የሚታወቀው የጽኑ ህሙማን ክትትል ልዩ ሐኪም መሰል ሙያውን የሚመለከቱ ሌሎች ጥያቄዎች ይዘን መልሰን እንደምናገኙ ተስፋ አደርጋለሁ። ለዛሬው ለሰጡን ሙያዊ ማብራሪያ ለጊዜው አመሰግናለሁ፣ እግዜር ይስጥልኝ። እሺ፣ እኔም አመሰግናለሁ።